ሰላም ለእናንተ ይሁን ጋቢና መዝናኛ ተጀምረ ከአሜሪካ ድምፅ ሩሲያ በዩክሬን ላይ ያደረገችውን ወረራ ተከትለው ለስደት ከተዳረጉት መካከል ፎሾ በተሰኘ የሙዚቃ ቡድናቸው የሚታወቁት ሶስት ህትማማቾች ይገኙበታል አሁን ጀርመን ውስጥ የሚገኙት ትውልድ ኢትዮጵያን ሙዚቃ ጭንቀታቸው እንዲረሱ እየረዳቸው መሆኑን ይናገራሉ የህትማማቾቹ ወላጆች በቀድሞው ሶቪየት ህብረት ባገኙት የከፍተኛ ትምህርት እድል ከኢትዮጵያ ወደ ዩክሬን አምርተው በዩክሬን ሃርኬቭ ውስጥ ይኖሩ ነበረ። ከ30 ዓመታት በላይ በከተማዋ ውስጥ በሕክምና ሙያ ላይ ተሰማርተው ሰርተዋል። በአሁኑ ሰዓት ደግሞ በጦርነቱ ምክንያት ተፈናቅለው በጀርመን ስቱትጋርት ይገኛሉ። ጀርመን የምትገኘው ሳራ ፍሳሄ ከዚህ ቤተሰብ ጋር ታስተውቀናለች። ፎሾ በሚል መጠሪያ ይታወቃል ሶስት እህትማማቾች የሚገኙበት የሙዚቃ ቡድን በዩክሬን ተወልደው ያደጉ የቤተ እስራኤላውያን መሰረት ያላቸው ትውልድ ኢትዮጵያውያን እህትማማቾች የመሰረቱት ነው። ከሁለት ዓመት በፊት ሩሲያ በዩክሬን ላይ በፈጸመችው ወረራ፣ በተለይ ይኖሩበት የነበረ አካባቢ ደግሞ ከሩሲያ ጋር በሚዋሰነው ሀርከፍ ከተማ ላይ ነበር። ይህም ከፍተኛ ጥቃት ከደረሰባቸው ከተሞች አንዱ ነው። በመሆኑም ጦርነቱ ሸሽተው መጀመሪያ ወደ ፖላንድ በመቀጠል ደግሞ ወደ ጀርመን አሁን የሚገኙበት ሽቱትጋርድ የገቡ የቤተሰብ አባላት ናቸው። አጠቃላይ ስኮላርሺፑ ቤት ወደ የተሰጠ ነበር ለኢትዮጵያኖች እና ከኢትዮጵያ መጣን። ያውን ሜዲስን ነው ያጠናሁት። ሜዲስን አጠናው፣ ከዛም ወደ ፒኤችዲ መጣው። ፒኤችዲን ውስጄ ስፔሻላይዝ ካደረኩ በኋላ እሷም ሐኪም ነች። ያው እግዚአብሔር ፈቅዶ እንድንገናኝ እግዚአብሔር ፈቀደ። አብረን ያው በትዳር ውስጥ ቆይተናል ማለት ነው። በመሰረቱ ዩክሬን ቆንጆ ሀገር ነው፣ በኢኮኖሚካሊ ቆንጆ ሀገር ነው፣ ሶሻሊ መልካም ሀገር ነው። ከትውልድ ሀገራቸው የመጡበትን ትምህርት በዩክሬን ግዛት ባጠናቀቁበት ወቅት በኢትዮጵያ የነበረው የፖለቲካ ለመረጋጋት ለመመለስ የሚያስችል እንዳልነበር ያወሱት ዶክተር ግርማ ኑሯቸውን በዚያው እንዲቀጥሉ መገደዳቸው ይናገራሉ። የሙያም አቻቸው የሆኑት ባለቤታቸው ዶክተር እቴቱም ከሕክምና ስራቸው ጎን ለጎን ይሳተፉበት እንደነበረ የጠቀሱት መንፈሳዊ አገልግሎት ዩክሬንን የበለጠ እንደወዳት አድርጎኛል ይላሉ። በበኩል ዩክሬንን ወዳት አለው በጣም ጥሩ ሀገር ነው። ከነሱ ጋር ቤተሰብ ነኝ እና እኔ ልጆችም በቤተ ክርስቲያን ውስጥ ነው ያደጉት። ህዝቡ ይወዳቸዋል። እዛ ተምረው ተማሩ፣ አደጉ። እኔ እንጃ ባዕድነት አይሰማኝም፣ ለው በጣም ነው መወዳት። ከአብራካቸው የተገኙት ሶስት ሴቶች ልጆቻቸው እንደሰለጠኑባቸው የትምህርት መስኮች በልዩ ልዩ ሙያዎች ላይ ተሰማርተዋል። የበኩር ልጃቸው ቤተልሔም እንደ ወላጆቿ በህክምና ሞያ ላይ የምትገኝ የጥርስ ሐኪም ናት። ተከታይዋ ሚሪያም በኢኮኖሚክስ እና በቱሪዝም ሁለት ዲግሪዎች አለዋት። የሁለቱም ታናሽ ጽዮና ደግሞ የጋዜጠኝነት ትምህርቷን አጠናቃለች። ሶስቱም በጋራ በሂፕሀፕ የሙዚቃ ዘውግ ትልቅ ተወዳጅነት ያስገኘላቸውና በማህበራዊ የትስስር መድረኮችም ከፍተኛ ተቀባይነት ያስገኘላቸው ፎሾ በተሰኘ የመጠሪያ ስም የሚታወቀውን የተለያዩ ስራዎች አበርክተዋል። የሙዚቃ ባንዳችን በ2019 ነበር የተመሰረተው። በምስል የተደገፉ ዘፈኖቻችን ዩቲዩብ ላይ ይገኛሉ። ከአድናቂዎቻችን የምንገናኝበት የኢንስተግራም ገጽም አለን። ዩክሬንን ወክለን በዩሮቪዥን እስከ ግማሽ ፍጻሜ ደርሰን ነበር። በዩክሬን ጥሩ ተቀባይነት አግኝተንና ጥሩ ደረጃ ላይም እንገኝ ነበር። በተለይ ኤክስትራ በሚል የሚታወቀው ዘፈናችን በዩክሬን ከፍተኛ ተቀባይነት አግኝቶ ነበር። ሰብአዊነትን የሚያበረታታ ስራ ነው። ከሌሎች ቅኝቶችም ለማካተት ሞክረናል። ወደ ኢትዮጵያ እንሄዳለን የሚል ተስፋ ስለነበረንም ከኢትዮጵያ ቅኝቶችም ለማካተት ሞክረናል። አሁን በስደት በሚገኙባት በጀርመን ሽቱትጋርት የአገሪቱን ቋንቋ ጨምሮ ያስፈልገናል ያሏቸውን ሌሎች ክህሎቶች እየቀሰሙ የሚገኙት ሶስት እህት ማማቾች የሙዚቃ ኮንሰርቶችን በማቅረብ የዩክሬንን ጥቃት በተመለከተ ግንዛቤ ለማስጨበጥ እየተንቀሳቀሱ እንዳሉ ያስረዳሉ። የጀርመን መንግስት ያላችሁ የትምህርት ደረጃ ጥሩ በመሆኑ በሙያችሁ እንድትሰሩ እንፈልጋለን ብሎናል። በመሆኑም ነፃ የትምህርት እድል ሰጥተውን ቶሎ ጨርሰን ወደ ስራ እንድንገባ ነው የሚያበረታቱን። ጥሩ እየሄደልን ነው። ብዙ ጊዜያችን የቋንቋ ትምህርት በመከታተል ላይ ነው የምናሳልፈው። ከዚህ ጎን ለጎን ደግሞ ሙዚቃ እንሰራለን። ከትውልድ ሀገራቸው ባላነሰ በሚወዷት ዩክሬን የድንበር ከተማ ላይ ከተፈጸመው የሩሲያ ጥቃት በተአምር ተርፈው በመጨረሻ ባቡር መውጣታቸውን የሚያስታውሱት ዶክተር ግርማ ከጦርነቱ በኋላ ሁሉም ነገር ተቀየረ ይላሉ። በከፍተኛ የሀዘን ስሜት ውስጥ እንዳሉ ሮኬቶች መብሰስ ጀመሩ እና አካባቢ በሙሉ በሽብር ውስጥ ገባ። ልጆቻችንም ሰብስበን መኪናችንን አስነስተን ወጣን። ከግቢ ወጥተን የት እንደምንሄድ አናቅም፣ ግን ምን ወሰንን? የምናገለግልበት ቸርች አለ በተጨማሪ የምናገለግለው እና እዚያ ሄደን እንረፍ ምን እንደሚመጣ እዛ እና ብንሞትም የሚያምረው ቤተክርስቲያን ውስጥ ነው የሚለውን ግምት ውስጥ ከተን ወደዛ ሄደን አሁን ስንሄድ መንገድ ላይ ሮኬቶች ይፈሳሉ። በዛ እሳት ውስጡን አልፈን ወደ ቸርች ሄድ ነው። እግዚአብሔር ታማኝ ነው፣ ሸፍኖውን እዛ ቸርች ገባን። የቤተሰቡ አባላት ባለፉት ሁለት ዓመታት የስደት ኑሮን በሚገፉበት ጀርመን ከመንግስት ከሕዝቡም በተለይም ከኢትዮጵያውያን ማህበረሰብ አባላትና ከሌሎችም ወገኖች እየተደረገላቸው ባለ እገዛ ሁሉ ምስጋናቸውን ሳይገልጹ አላለፉም። ወረራው ያስከተለባቸው ስደት ካደረሰባቸው ስነ ልቦናዊ ጫና እንዲወጡ እየረዳቸው እንደሆነም ይናገራሉ። የጀርመን መንግስት በእውነት ለዩክሬናውያን ስደተኞች በጦርነት ለመጡት በሩን ከፍቶ ነው የተቀበለው። ያው ሁሉንም ማስደሰት አይቻልም። ያው ቀላል አይደለም። አንድ ሚሊዮን ሦስት መቶ ሰው ተቀብሎ ማስተዳደር፣ ቤት መስጠት፣ ምግብ የምግብ ፍጆትን መሸፈን ለዚህ መንግስት በእውነት ከባድ ስራ ነው። እግዚአብሔር ይስጣቸው። እኛ በእንግድነት መቶ ሰውን መውቀስ አይገባም። የተሰጠንም ሁሉ ወደ ማመስገን ነው የምናቀርበው። ያው በእውነት እኩል ነው። አድሎ የለም። ጥቁር ነጭ፣ ወይም ከአፍሪካ የመጣ ነው ተብሎ የሚገመት ነገር የለም። እኩል ነው የሚያደርጉት። ፎሾ የሙዚቃ ቡድን መስራች እህትማማቾችም ከሁሉም በላይ ሙዚቃ ፈውስ እንደሆናቸው ይገልጻሉ። መጀመሪያ እንደመጣን በነበረውን ላፍተባ ብለን እኔ ሙሉውን ጻፍኩት። በአሁኑ ወቅት ለወደፊት የምንሰራቸው እቅዶች እየተነጋገርን ነው። ግንኙነት መስርተናል። ጥሩ ሁኔታ ላይ እንገኛለን። Hey, Haters hit on me while I'm making it's like it's a part of an extra. Take <laughs> me like an extra virgin oil with high values. And I produce like this like oil. High voltage. Haters hit on me while I'm making peppers. In the Zina, Leloch Tarikoch Mulu ከአውሮፓ ጉዞ መልሳችን እናቀርብላችኋለን። ጠብቆን ለአሜሪካ ድምፅ ሳራ ፍሳዬ ከፍራንክፉርት ጀርመን። ሳራን አመሰግናለሁ። በመቀጠል ደግሞ ወደ ዩናይትድ ስቴትስ ወደሚመልሰን ዘገባ እንሻገራለን። ሀበሻ ማምስ በጎርጎሳያኑ 2014 ነዋሪነቷን በሲያትል ዋሽንግተን ግዛት ባደረገች እናት የተመሰረተ ዲያስፖራ እናቶች በተለያዩ ጉዳዮች ዙሪያ የሚወያዩበት ዝግ የፌስቡክ ቡድን ነው። ቡድኑ በዓለም ዙሪያ ከ15ሺ በላይ የሚሆኑ የዲያስፖራ እናት አባላት ያሉት ሲሆን በውጭው ዓለም ልጆችን ማሳደግ፣ ትዳር፣ ትምህርትና ጤናና ሌሎች ዘርፈ ብዙ ርዕሰ ጉዳዮችን እያነሳሳ ውይይት ይደረግባታል። ኤደን ገረመው ከገጹ መስራችና ተሳታፊዎች ጋር አጭር ቆይታ አድርጋለች። ሀበሻ ማምስ ገጽን የጀመርጉት በጎረጎሲያኑ 2014 ለመጀመሪያ ጊዜ እናስሆን ነው። ያኔ ላደርግ የፈለግኩት ነገር ከራሴ ባህል ጋር ተመሳሳይ ባህል ካላቸው ሀበሻ እናቶች ጋር መገናኘትን ነበር። የመጀመሪያ ወንድ ልጄን ስወልድ እንኖር የነበረው ከከተማ ወጣ ብሎ ነበር። እኖርበት በነበረው ሰፈር የተለያየ ባህል ያላቸው ብዙ ሰዎች አልነበሩም። ልጄን ይዤ ቤተ መጻሕፍትና መጫወቻ ቦታዎች በምሄድበት ጊዜ እኔንና የኔን ባህል የሚመስል ነገር ምንም አላየሁም። በዛ ላይ ደግሞ ከቤተሰብ የአሜሪካ ውስጥ አድጌ ዩኒቨርሲቲ ገብቼ አግብቼ ለመውለድ የመጀመሪያ በመሆኔ ያየሁት ሰው አልነበረም። ስለዚህ ያበሻ ባህልን የሚጋሩና እኔን የማልፍበትን ጉዳይ የሚገባቸው ሌሎች እናቶችን ማግኘት ነበር የፈለግኩት። በግል የፌስቡክ ቡድን መስርቼ ከሌሎች አካባቢ ካሉ እናቶች ጋር መገናኘት ጀመርኩ። ከዛ በዓለም ዙሪያ ካሉ እናቶች ጋር የመገናኘቱ ሁኔታ ተከተለ የሀበሻ ማምስ የፌስቡክ ገጽ በአሁኑ ሰዓት ከ15 ሺህ በላይ በዓለም ዙሪያ የሚኖሩ ኢትዮጵያውያንና ኤርትራውያን አባላትን አፍርቷል የካሊፎርኒያ ቤይ አካባቢ ነዋሪ ዮርዳኖስ ጸጋይ የገጹ አባል ሆና ብዙ ዓመታት ቆይታለች ዮርዳኖስ በገጹ ላይ የሚነሱ ርዕሰ ጉዳዮች እና የሚንሸራሸሩ የተለያዩ ሀሳቦች አድማስዋን እንዳሰፉት ትገልጻለች በዛ ያሉ እና የተለያየ ርዕሰ ጉዳዮች ላይ ይወያያሉ። ሰዎች መጥተው እንጀራ እንዴት ልጋግር ይላሉ። ከዛ ሌሎች በገጹ ገብተው በዚህ መልኩ ሞክሬው እኔ እንዲህ አድርጌ ተሳክቶልኛል ይላሉ። ሌላዋ ደግሞ መታ ይሄ ስራ እየሰራው ነበር እንዴት ባደርግ ይሻላል ብላ ትጠይቃለች። አሊያም ከማታቸው ጋር ችግር አጋጥሟቸው ሊሆን ይችላል። ወጥተው ምን ባደርግ ይሻላል ብለው ምክር ይጠይቃሉ። እኔ አሁን በጣም የምወደው ነገር ስም ሳይታይ ጥያቄ መጠየቅ መቻሉን ነው። ምክንያቱም እናቶቹ እጅግ የግል በሚሉት ከባላቸው ጋር በተያያዘ አሊያም በፍቺ ጉዳይም ሊሆን ይችላል ሰው ማማከር ቢሹ አማራጩ እዛው አለ። ዮርዳኖስ እሷም ራሷ በአንድ ወቅት በልጇ ላይ ላጋጠመ የጤና ችግር የተለያዩ የመፍትሄ አማራጮች ማግኘቷን ትገልጻለች። ሴት ልጄ ታይፕ አንድ የሚባለው የስኳር ሕመም አለባት ሲባል በጣም ነበር ግራ ይገባኝ። እንደ እናት ተፈትኜ ነበር። ከዛ ገጼ ላይ ወጥቼ ልጄ የምትጠቀመው ለጤናዋ የሚያግዛት መሳሪያ እንዲህ ሆነብኝ ምን ማድረግ እችላለሁ ብዬ ጠየቅኩኝ። ከመቅጽበት በዚህ ጉዳይ ላይ ብዙ መልሶች አገኘው ሊረዱሽ የሚችሉ ታይፕ አንድ የሚባለው የስኳር በሽታ ያለባቸው ህጻናትን የሚያሳድጉ ከዚህ ቡድን ውጪ የሆኑ ሌሎች ቡድኖች አሉ አሉኝ። ለእኔ በቃ ይሄ የማላውቀው ተአምራዊ ግኝት ነበር። እኔም ራሱ እኮ የበሽታው ታማሚ ነኝ፣ ነገር ግን ይህንን መረጃ አላውቀውም። በተመሳሳይ የቨርጂኒያ ግዛት ነዋሪ የሆነችው እና አንድ ወንድ ልጅ ብቻዋን የምታሳድገው ብሌን ሙልጌታ ገጹን በጓደኛዋ ጋባዥነት ከተቀላቀለች በኋላ ብቻ ልጅ በማሳደግ ውስጥ የሚያጋጥሟትን ተግዳሮቶች ከሌሎች እናቶች ጋር መጋራት መቻሏን ገልጻ፣ በተጨማሪም በተለያዩ ጊዜያቶች በተዘጋጁት የትውውቅ መርሃ ግብሮች ላይ በመሳተፍ ወዳጆች ማፍራት መቻሏን ትገልጻለች። እኔ በእውነቱ ስትገባ ላይክ ሲንግል ማም በሚለው ማለት ነው እና ብቻ በሲንግል ማም ግሩፕ ላይ ብዙ ሲንግል ማሞች አሉ፣ ሰፖርት አለው። እንደዚህ ሲከፋሽም ወይም ደግሞ ለልጆች ልጅ አሁን አስራ አራት ዓመት ነው፣ በጊዜው ግን ትንሽ ልጅ ነበረ። የተለያየ ጸባዮች ስታይ እኔ ብቻ አይደለሁም እንደዚህ ሀፕን ያደርጋል በሚለው እንደዚህ ነገር አለ። እንደገና ደግሞ ዲኤምቪ ውስጥ በተለይ አሁን ብዙ አበሾች ስለሆን የተለያየ ቢዝነሶች አሉ፣ የተለያዩ ሰርቪሶች አሉ። የሆነ ነገር ብትፈልጊ ኢትዮጵያ ምቃመላት ብትፈልጊ ሬስቶራንቶች እዚህ ቦታ አበልቻለሁ፣ በሚለው በቃ የተለያየ ኢንፎርሜሽኖች ነው የምንቀባበለው ማለት ነው። ሁላችንም በሙያም ቢሆን የምጠይቀውን ነገር እስከምችለው ድረስ እመልሳለሁ። እንዲሁም ደግሞ ሰውም ቢዝነስም አግኝቻለሁ። የገጹ መስራች ቤሪ ገብረ ህይወት በሀበሻ ማምስ ገጽ ውስጥ የተለያዩ ልጆቻቸውን ብቻቸውን የሚያሳድጉ እናቶች ቡድኖች እንዲሁም ታዳጊ ልጆቻቸውን ዩኒቨርሲቲ የሚልኩ ወላጆች እና በተለያዩ የጤና ርዕሰ ጉዳዮች ላይ የሚወያዩ ሴቶች ያሉባቸው ራሳቸውን የቻሉ ሌሎች ቡድኖች መኖራቸውንም ጠቁማለች። በዋናነት ግን ባለፉት ዓመታት በገጹ ላይ በተደጋጋሚ ሲነሱ ያስተዋለቻቸው ጥያቄዎች አሉ። ኤርትራም ሆነ ኢትዮጵያ ውስጥ ልጅ የሚወልዱ ሴቶች የአያት፣ የአክስት፣ በአጠቃላይ የቤተሰብ ድጋፍ አላቸው። እኛ ግን በውጭው ዓለም ይሄ አማራጭ የለንም። ቤተሰቦች ቢኖሩም እንኳን ሁሉም የራሳቸው ሥራ አላቸው። ስለዚህ ልጆችን ለማሳደግ ሀገር ቤት ያለውን የመሰለ ድጋፍ የለንም። እናም ልጆቹን ሕፃናት ማቆያ ማስገባት ወይም ለሌሎች ሰዎች መስጠት አለብን። በዚህ ዙሪያ ተደጋጋሚ ጥያቄዎች ይነሳሉ። ሌላው ደግሞ በብዛት በባህላችን የማንወያይበት ነገርና ተደጋግሞ የሚነሳው ድህረ ወሊድ ድባቴ ነው። በእርግጥ በባህላችን የአራስ ቤት እንክብካቤ እስከ አርባና ሰማኒያ ቀናት ድረስ አለ። ነገር ግን እሱ እዚህ የለም። ያም እንዳለ ሆኖ ደግሞ አንዲት እናት ድህረ ወሊድ ድባቴ ሊኖርባት ይችላል። ነገር ግን በዛ ዙሪያ ግልጽ የሆነ ውይይት የለም። ይህም ተደጋግሞ ለውይይት የሚቀርብ ነገር ነው። ሀበሻ ማምስ በቀጣይ ዓመት ታህሳስ 2017 ዓ ም ላይ አስረኛ ዓመቱን የሚይዝ ሲሆን ገጹና አጋር ተቋሙ አልማዝ ኤንድ ኮ በዓለም ዙሪያ ያሉ እናቶች በአካልና በድረ ገጽ የሚገናኙበት በቀናት የሚቆይ እናቶች ጉባኤ ለማድረግ በእቅድ ላይ እንደሚገኝ ቤሪ ገብረ ህይወት አጋርታለች። ከአሜሪካ ድምፅ ለተጠናቀረው ዘገባ ያደንገረመው ከዋሽንግተን ዲሲ ኤደንን አመሰግናለሁ። ሰዓሊ ታምራት ገዛኸኝ የገጠርና የከተማ መስተጋብርን ተመስጠና ተፈጥሮን በሚመለከቱ የስነ ጥበብ ስራዎቹ ይታወቃል። ከጋቢና ቪኦኤ ጋር ያደረገው ቆይታ በመቀጠል ይቀርባል። ድሮ ልጅ ሆኜ የማስታውሰው እኔ በጣም ሕፃን ሆኜ ድንጋይ እየደራረብኩኝ ቆርቆሮ ላይ መሬት ላይ አፈር ላይ እና በጭቃ በምናምን ከበፊት ጀምሮ ሰራ ነበረ እንግዲህ ሳስታውስ። ከዛ በኋላ ደግሞ ኤሌመንተሪ ትምህርት ቤትም እንደዚሁ በገባው ጊዜ በጣም የማስታውሳቸው ሰብጀክቶች እነዚህ ናቸው፣ ስዕል፣ ስፖርት፣ ሙዚቃ እነዚህ ላይ ነበረ በደንብ የምሰራው። ከዛ ደግሞ ሀይ ስኩል ስገባም በአጠቃላይ ስሜቴ እንደዚሁ የስነ ጥበብ ነገር ላይ ነው። ከዛ ወደ አርት ስኩል ገባው ማለት ነው። እንደገና ደግሞ አርት ስኩል በ1992 ከወጣው በኋላ እንግዲህ በዚህ በ23 እና 24 ዓመት ውስጥ እንደዚሁ በስቱዲዮ ሰዓሊነት ከሰዓሊዎች ጋር አብረን የተለያዩ ስቱዲዮዎችን ክሬት እያደረግን ለምሳሌ እንደ ናስ ስቱዲዮ እንደገና ደግሞ ነፃ አርት ቪሌጅ እንደዚሁ አስራ አንድ ሰዓሊዎች እየሆንን እራሳችን ስዕሉን ምኑን እየሰራን እንደገና ደግሞ የተለያዩ የስነ ጥበብ አክቲቪቲዎችንም ደግሞ እንደዚሁ በዛ በነጻ አርት ቪሌጅ ውስጥ ከተለያዩ ሰዓሊዎች፣ ገጣሚዎች፣ ህፃናቶች እንደዚህ ስዕል እያስተማርን የራሳችንን ኤግዚቢሽን እያደረግን እንግዲህ እስካሁን በዚህ በሀያ ሶስት እና ሀያ አራት ዓመት ውስጥ በዚህ ስራ ውስጥ ነው እንግዲህ ያለ ነው። እንግዲህ ታምራት፣ ስራዎችህ አይነግቡ ከመሆናቸው ተሻግረው የተለያዩ መልእክቶችን የሚያስተላልፉ የራሳቸውን ሀሳብ የተሸከሙ ናቸው። ስራዎችህ በምን በምን ጉዳዮች ላይ በዋናነት እንደሚያተኩሩ እስቲ ለአድማጮች ያገራልን የእኔ ስራ በብዛት የሚያተኩረው ምንድን ነው? በአጠቃላይ አሁን የገጠር ማህበረሰብ ህይወት ስንል የምናስበው ብዙ ነገር አለ፣ ባህል አለ፣ ምግብ አለ፣ መንፈሳዊነት አለ፣ ኪነ ህንፃ አለ፣ በጣም ብዙ ነገሮች አሉ። ከነሱ ብዙ እዛ ውስጥ ጥናት አደርጋለሁ፣ እዛ ውስጥ ያሉትን ነገሮች አጠናለሁ። እንደገና ደግሞ በአጠቃላይ ደግሞ ከተማ የምትለው ይሄ አርባን የምትለው ደግሞ አለ። ከተማ ላይ ያለው ስለ ስነ ልቦና እውቀት ኪነ ህንፃ መንፈሳዊነትን በለው፣ ፍልስፍና፣ እነዚህ ነገሮች ሁለቱ ጋር ያለውን ዓለም አንድ ላይ በመደባለቅ እኔ ውስጥ ልክ ወደ ውጭና ወደ ውስጥ እንደ መተንፈስ ሆነው እንዲሰሙኝ ነው። ብዙ ጊዜ ምርምር አድርገው ሁለቱ ዓለሞችን አንድ ላይ አገናኝቼ አንድ ስሜት፣ አንድ መንፈስ ሆነው በውስጤ እንዲሰሙኝ ነው በብዛት የምሰራው እና ከሱ ነው መነሻዬ። በአንዳንድ ስራዎች ደግሞ የአየር ንብረት ለውጥን፣ የከባቢ አየር ሁኔታን የሚመለከቱ የክዋኔ ጥበባትን ትከውናለን። ወደ እነዛ ጉዳዮች የመሳበህ ምክንያቱ ምንድን ነው? በተለይ ፐርፎርማንስ አርት ወይም ደግሞ የክዋኔ ጥበብ በሚባለው ዘርፍ ከምታደርገው እንቅስቃሴ ጋር የተያያዘ ነው። ምንድን ነው እንግዲህ እነዚህ ሁለቱን ከተማንና ገጠርን በምታስብ ጊዜ የተለያዩ ነገሮች አሉ። በከተማ ውስጥ ያሉ እውቀቶች፣ ኢንዱስትሪዎች፣ የተለያዩ ነገሮች አሉ። ደግሞ በገጠር ያለው ማህበረሰብ ከአካባቢው ጋር እንዴት ነው የሚኖረው እያልኩ ሳጠና እንደገና በጣም ከኔቸር ጋር እና ከተፈጥሮ ጋር በጣም ፍሬንድሊ ሆኖ የምታይበት ሁኔታ አለ እና ወደ ከተማው ጋር ደግሞ ስትመጣ የተለያዩ ደግሞ የኢንዱስትሪ ጉዳዮችን የተለያዩ እውቀቶችንና ቴክኖሎጂካል የሆኑ ነገሮችም ደግሞ አሉ። የእነሱ ደግሞ ግብዓት ለተፈጥሮ ምንድን ነው የሚሰጠው፣ ከኤንቫይሮንመንት ጋር ከአካባቢው ጋር ከአጠቃላይ የሚለውን በማሰብ ሁለቱ ለተፈጥሮ ያወጡትን ያዋጡትን ሮች አብሬ በማስቀመጥ ከተመልካች ጋር የራሳቸውን ግምት እንዲሰጡበት እንደዚሁ አቀርበዋለሁ ማለት ነው። አንዱ አሁን ለምሳሌ ከኢንቫይሮንመንት ብቻ ሳይሆን አሁን ኢንቫይሮንመንትንም ይዞ እንደገና ደግሞ ከማህበረሰቡ ከተፈጥሮ ጋር ያለው ቁርኝት ከእጽዋት ጋር ያለው ቁርኝትን እንደገና ደግሞ የከተማ ውስጥ እንዴት ነው ከእንደዚህ ጋር ያለው ቁርኝት የሚለውን ሁለቱን ሁልጊዜ መርጃ ርጌ እኔ ውስጥ ባላንስ መሆን አለባቸው። የአንደኛው ወይ የሌላኛው ዶሚናንት ሳይሆን ሁለቱ ተመጋግበው ለተፈጥሮም፣ ለአካባቢውም፣ ለአጠቃላይ ስነ ምህዳሩ ፖዘቲቭ ነገርና የሚሰጥበትን ነገር ነው። ብዙ ጊዜ ምርምርም ማደርገው ታምራት፣ ከዚህ በተጨማሪ የተለያዩ ባህሎችን መሰረት በማጥናት ፊደላትን ትፈጥራለህ፣ ውጋፍ ትለዋለህ አንተ። የውግፍ መነሻ ምንድን ነው? አላማውስ ምን ነበረ? የእነዚህን ፊደላት መፍጠርህ ግቡ? የስዕል መነሻ ኢንዲጂነስ ማህበረሰብም ይሁን የከተማው ማህበረሰብም ይሁን እንደገና ደግሞ በገጠር ያለው ማህበረሰብም በማጠና ጊዜ ምግቦቹን፣ አለባበሱን፣ ስነ ቃሉን አሁን ያልኩህን አጠቃላይ በዛ በከተማውም እንደገና ተቆፍሮ የሚገኝ ይሄ ባህላዊ ወይ ዘመናዊ ኪነ ሕንፃዎችን እነዚህ እነዚህ አይነቶችን ነገሮችን ወደ ስዕል ሳመጣ የተለያዩ የተለያዩ ፎርማት እየሆኑ ይመጣሉ። አንዳንዴ አሁን ለምሳሌ በአጠቃላይ የከተማን ስሜት ስወክል የጂኦሜትሪክ ስሜቶችን ይዞ ከተማን ስታስብ በጣም ጂኦሜትሪካል የሆኑ መስመሮች እና ላይኖች ነው የምታየው። እንደገና ደግሞ ወደ ገጠር ስትሄድ በጣም ኦርጋኒክ የሆኑ ናቹራል የሆኑ የሆኑ ሼፖችን ነው የምታየው እና እነሱ ላይ በጣም በማተኮር እነሱ ደግሞ ስዕሌ ውስጥ ወደ ቅርጽና ወደ ሲምቦል፣ ወደ ምልክት እየሆኑ ይመጣሉ። እና በእንደዚህ በሁለቱም ውስጥ ያሉትን የተለያዩ ባህላዊ የሆኑ በሃይማኖታዊ የሆኑ የተለያዩ ብዙ ይሄ ነው የማይባል ብዙ ነገሮች አሉ። እነሱን ነገሮች ሳጠና ለእነሱ ደግሞ የምልክት ውከላ ሰጣለው። አሁን ለምሳሌ በኮንሶ ውስጥ ያለ አንድ የመቃብር ቦታ ሊሆን ይችላል። እንደገና ደግሞ በሀዲያ ውስጥ ወይ በተለያዩ ጎሳዎች ውስጥ ያሉ የተለያዩ ባህላዊ ፍርድ ሊሆን ይችላል እና እነሱ ውስጥ ያለውን ያንን ስያሜና የዛ የባህላዊ ፍርድ ቅርጹን ከቅርጹ በመነሳት ወደ ሲምቦል እና ወደ ጠልሰም ወደ ፊደል በማዞር እነዚህ ትንሽ የሆነ አንትሮፖሎጂካል የሆኑ ጥናቶችንም በተለያዩ ማህበረሰብ ውስጥ እያጠናው የስዕሌ ግብዓት አደርጋቸዋለሁ። ወደ ፊደልነት፣ ወደ ምልክትነት ከነዛም ይወጣሉ ማለት ነው። ስራዎች የተለያዩ ቅርጾችና የተለያዩ ሁኔታዎችን የሚያሳዩ ናቸው። ከሸራና ከእንጨቶች የምሰራቸው ስራዎች አሉ። ከሸክላ ብቻ የምሰራቸው ስራዎች አሉ። ከጨርቃ ጨርቆች አሉ። ቀደም ብለህ በጠቀስከው ሁኔታ ደግሞ ፊደላትን በማዳቀል የምትፈጥራቸው ደግሞ የጥበባት ስራዎች አሉ። ስራዎችን ለመስራት ስትነሳ ከግምት ውስጥ የምታስገባው ወይንም ደግሞ የመጀመሪያ ግብ አድርገህ የምታየው የራስህን ስሜት ለማስፈር መፈለግ ነው ወይንስ ደግሞ ይሄ የምሰራው ስራ ለተመልካች ወይም ለታዳሚው መልእክት ሊኖረው ይገባል የሚለውንም ታስበዋለህ? ቅድሚያ የምሰጠው እንዴት ነው? ቅድሚያ የሚሰጠው እንግዲህ እኔ ራሴ እነዚህ በሁለቱን ዓለሞች እኔ ውስጥ እኩል ሆነው እንዲሰሙኝ ይፈልጋለሁ። አሁን ለምሳሌ በአጠቃላይ አሁን የከተማ እውቀት ሲባል እና የገጠር እውቀት ወይ የኢንዲጂነስ ማህበረሰቦች ኮንትሪቢሽን ሲባል እነሱ ኮንትሪቢዩት የሚያደርጉት ነገር እኔ ውስጥ ልክ እንዳልኩ ወደ ውስጥና ወደ ውጭ እንደ መተንፈስ ሆኖ እንዲሰማኝ ከመፈለግ እዛ ውስጥ ሙከራ ሳረግ ከዛ ቀጥሎ ነው ደግሞ ወደ ተመልካች፣ ወደ አርት፣ ወደሚወዱ ሰዎች የሚሄደው። መጀመሪያ የኔ ምርምር ነው። እኔን እዛ ውስጥ ማስታረቅ ነው መጀመሪያ የማደርገው። እምቅ ችሎታ በውስጣቸው ያሉ በርካታ ወጣቶች አሉ። ወደ ስኬት ለማምራት ግን ከምን መጀመር እንዳለባቸው ላያውቁ ይችላሉ። ከአንተ ልምድ ተነስተህ አንድ ሁለት ነገር በለን። ምን ማድረግ አለባቸው? ውስጣቸው ለመስራት የሚፈልገውን በሱ ላይ በጣም መታገልና በሱ ላይ መጠንከር ነው አንድ ነገር ላይ የሚያደርሰው። ሰው ምንድ ነው ኢንስፓየርድ የሚያደርጋቸው ቢሰሩ እንዳይደክሙ የሚያደርጋቸው ነገርን ሁሌም እሱን መፈለግ እያንዳንዱን የቀን ውሏቸውን በመነቃቃት እንዲውሉት ያደርጋል። እንደገና ደግሞ የሚያስቡት ታርጌት ላይም ራሱ በደስታ እና በመነቃቃት እንዲደርሱ ያደርጋል። ላይ የሚወዱትንና ኢነርጂ የሚሰጣቸው ላይ እሱ ላይ በጣም መቆየትና ቢሰሩ ጥሩ ነገር ይመጣል ብዬ እሱን ነው ልል የምችለው። እጅግ በጣም አመሰግናለሁ። ታምራት ገዛኝ ሳሊነህ፣ እንዲሁም ደግሞ የክወና ጥበብ ባለሙያም ነህ። ለአድማጮቻችን ስላካፈልከን ሀሳብ ሁሉ በእጅጉ አክባሪ ነኝ። በጣም አመሰግናለሁ። መልካም ነገር ሁሉ ይግጠመህ። አመሰግናለሁ። እኔም አመሰግናለሁ። ሀብታም መልካም ቀን። ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ሥዩን በመስተንግዶው፣ ኤልያስ አስማረ በቅንብሩ አብረናችሁ ነበር። ሰናይ ምሽት ይሁንላችሁ። መልካም ጊዜ።